የዲ ደብልዩ ዜና ጤና ይስጥልኝ አድማጮች እንደምናመሻችው፣ በቅድሚያ ማርስተ ዜናዎቹን አሰማለሁ። የኢትዮጵያ መንግስት የሲቪል ማህበረሰብ ቡድናትን የሚመራውን ቦርድ መዋቅር ለመቀየር አቅዷል መባሉን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አጥብቆ ተቃወመ። የፍልስጤሙ ታጣቂ ቡድን ሐማስ ለጋዛ የቀረበውን አዲስ የተኩስ አቁም ሀሳብ መቀበሉ ተነገረ። በሌላ በኩል የተባበሩት መንግስታት ድርጅት ባለፈው የጎርጎሮሳውያን ዓመት በዓለም አቀፍ ደረጃ በርካታ የእርዳታ ሰራተኞች መገደላቸውን እና አብዛኞቹ የተገደሉት ደግሞ በፍልስጤምና በሱዳን መሆኑን አስታውቋል። በሚቀጥሉት ሁለት ሳምንታት ውስጥ የሩሲያው ፕሬዚዳንት ቭላድሚር ፑቲን እና የዩክሬኑ ፕሬዚዳንት ቭሎድሚር ዜሌንስኪ ለውይይት ለመገናኘት እቅድ መያዛቸው ተሰምቷል። የአንጋፋው አርቲስት ደበበ እሸቱ ሥርዓተ ቀብር ዛሬ በአዲስ አበባ በሚገኘው መንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ዜናው በዝርዝር። የኢትዮጵያ መንግስት የሲቪል ማህበረሰብ ቡድናትን የሚመራውን ቦርድ መዋቅር ለመቀየር አቅዷል መባሉን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አጥብቆ ተቃወመ። የኢትዮጵያ መንግስት በሲቪል ማህበረሰብ ድርጅቶችና ትችታዊ ድምፅ በሚያሰሙ ወገኖች ላይ ጫና ይፈጥራል በማለት የመብት ተሟጋች በተደጋጋሚ ይወቅሳሉ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል በሲቪል ማህበራት አስተዳደር የሚረቀቀው ህግ በጥብቅ ምስጢር መያዙን ጠቅሶ በተለይ የሲቪል ማህበራትን የሚመራው ቦርድ በእንግሊዘኛ ምንጻሩ ኤሲኤስኦ በመንግስት ቁጥጥር እጅ ይወድቃል የሚል ስጋቱን አስታውቋል ቦርዱ እስካሁን ድረስ 11 አባላት ያሉት ሲሆን ከነዚህ ውስጥ ሰባቱ የሲቪል ማህበረሰቡን የሚወክሉ አራቱ ደግሞ በመንግስት የሚወከሉ ናቸው አዲስ የተረቀቀ ነው የተባለው ደንብ መሰረትም ቦርዱ ሰባት አባላት ብቻ ይኖሩታል መባሉን አዣንስ ፍራንስ ፕሬስ ዘግቧል። ከነዚህ ሰባት አባላት ውስጥ አምስቱ በመንግስት የሚሾሙ ሲሆን ለሲቪል ማህበራቱ የተተወው ሁለት ስፍራ ብቻ ነው። አምነስቲ ኢንተርናሽናል እንደሚለው ይህ ለውጥ ስራ ላይ ከዋለ መዋቅራዊ ነፃነትን የሚገፍና ሙሉ በሙሉ ተጠያቂነትን በር የሚዘጋ ነው። አምነስቲ ኢንተርናሽናል ከታማኝ ምንጮች አገኘሁት ያለው ማሻሻያ ረቂቅ ለአገር ደህንነት ያሰጋሉ የሚባሉ ድርጅቶች ፈቃድ እንዳይሰጣቸው የማገድ ኃላፊነት የሲቪል ማህበራትን ለሚመራው ቦርድ ስልጣን ይሰጣል። አምነስቲ ኢንተርናሽናል በበኩሉ ይህ የዘፈቀደ እስርን ሊያስከትል የሚችል አሻሚ አረፍተ ነገር ነው ሲል ተቃውሞታል። የፍልስጤሙ ታጣቂ ቡድን ሐማስ ለጋዛ የቀረበውን አዲስ የተኩስ አቁም ሀሳብ መቀበሉ ተነገረ። የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ የሐማስን ከፍተኛ አባልን ጠቅሶ እንደዘገበው በጋዛ ከ22 ወራት በላይ ዘለቀውን ጦርነትን ለማቆም የተካሄደውን አዲስ ዲፕሎማሲያዊ ግፊት ተከትሎ የፍልስጤም ሽምቅ ተዋጊ ቡድን ሐማስ የቀረበውን የተኩስ አቁም ሀሳብ ተቀብሏል። ሐማስ በዩናይትድ ስቴትስ የሚደገፈው የግብፅና የኳታ አሸማጋዮች ቡድን ያቀረበውን አዲስ የሽምግልና ሀሳብ ከተቀበለ በኋላ ሐማስ ለውይይት ዝግጁ መሆኑን መግለጹንም የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። ዜና ምንጩ ሐማስ ከፍተኛ ባለስልጣን በአሲምናኤምን ጠቅሶ እንደዘገበው የሽምግልና ቡድን ባቀረበው አዲስ ሐሳብ ላይ የሚስማማ ምላሽ ተሰጥቶቷል ተሰጥቷል ። አንደኛዋ ሸምጋይ ኳታር ዛሬ ማክሰኞ እንዳስታወቀችው ከሆነ ታጣቂ ቡድኑ ሀማስ የተሰጠው የተኩስ አቁም ሀሳብ እስራኤል ቀደም ሲል ከተስማማችበት ጋር ተመሳሳይ ነው። ግብጽ አዲሱ የተኩስ አቁም ሀሳብ ለእስራኤል መተላለፈውንም ተናግራለች። በሚቀጥሉት ሁለት ሳምንታት ውስጥ የሩሲያው ፕሬዝደንት ቭላድሚር ፑቲን እና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ለውይይት ለመገናኘት እቅድ መያዙን የጀርመኑ መርሃ መንግስት ፍሬድሪሽ ሜርስ አስታወቁ። ሜርስ ይህንን የተናገሩት ከሌሎች የአውሮፓ ሀገራት መሪዎች ጋር ሆነው ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ዋሽንግተን ዲሲ ላይ በነጩ ቤተ መንግስት ተገናኝተው በዩክሬን ያለውን ጦርነት ለማስቆም ውይይት ካደረጉና ከመከሩ በኋላ ነው። ሜርስ እንዳሉት ፕሬዝደንት ትራምፕ ከሩሲያው ፕሬዚደንት ፑቲን ጋር በስልክ ከተነጋገሩ በኋላ ፑቲን በሁለት ሳምንታት ጊዜ ውስጥ ከዩክሬኑ ፕሬዚደንት ዜሌንስኪ ጋር ለመገናኘት ተስማምተዋል ብለዋል። ይሁንና የሁለቱ ሀገራት ፕሬዚዳንቶች ለመገናኘት እቅድ ይያዙ እንጂ የት ቦታ እንደሚገናኙ አለመታወቁን መራሄ መንግስት ፍሬድሪሽ ሜርስ አክለው ተናግረዋል። ፕሬዚደንት ትራምፕ በማህበራዊ መገናኛ ዘዴዎች ይፋ ባደረጉት መረጃ የዩክሬኑና የሩሲያው ፕሬዚደንቶች የሁለትዮሽ ውይይት በኋላ በቀጣይ ከሩሲያውና ከዩክሬኑ ፕሬዚደንቶች ጋር የሶስትዮሽ ውይይት እንደሚኖር ገልጸዋል። የሩሲያው ፕሬዚደንት የውጭ ጉዳይ አማካሪ ዩሪ ኡሽኮቭ የፕሬዚዳንት ትራምፕና ፑቲን ሉካን ቀጥተኛ ውይይት እንዲያካሄዱ ድጋፍ መግለጻቸውንም ተናግረዋል። ቭላድሚር ፑቲን እና ዶናልድ ትራምፕ በሩሲያና በዩክሬን ልዑካን መካከል ቀጥተኛ ድርድር እንዲቀጥል ድጋፋቸውን ገልጸዋል። በዚህ ረገድ የዩክሬንና የሩሲያ ተወካዮች ማለትም በድርድሩ ውስጥ የሚሳተፉትን ተወካዮች ቁጥር ማሳደግ ስለሚቻልበት እድል እንዲጤን ተወያይተውበታል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከስድስት ሺህ በላይ የሚሆኑ የዓለም አቀፍ ተማሪዎች ቪዛን ሰረዘ። መስሪያ ቤቱ የተማሪዎቹን ቪዛ የሰረዘው የአሜሪካን ሕግ በመጣስ እና ያለበቂ የመቆያ ፈቃድ በሀገሪቱ በመቆየታቸው መሆኑን አሶሽየትድ ፕሬስ የውጭ ጉዳይ ሚኒስቴር መስሪያ ቤትን ጠቅሶ ዘግቧል። ከዚህ ሌላ አብዛኞቹ የሕግ ጥሰቶች ጥቃትን በመሰንዘር፣ ጠጥቶ በማሽከርከር፣ ስርቆትና ለሽብርተኝነት ድጋፍ በማድረግ በተሰኙ ክሶች ምክንያት መሆኑ ተዘግቧል። ይህ የአሜሪካ የውጭ ጉዳይ መስሪያ ቤት እርምጃ የተሰማው የትራምፕ አስተዳደር በኢሚግሬሽን እና በዓለም አቀፍ ተማሪዎች ላይ እየወሰደ ያለውን እርምጃ በቀጠለበት በአሁኑ ወቅት መሆኑ ነው። ከተሰረዙት ስድስት ሺህ የተማሪ ቪዛዎች መካከል አራት ሺህ ያህሉ የተሰረዙት የመቆያ ህግን በመጣስ ነው ተብሏል። ሌሎች ከሁለት እስከ 300 የሚሆኑ ቪዛዎች የተሰረዙት ደግሞ በተፈጸመ የሽብር ተግባር መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ጠቅሷል የውጭ ጉዳይ መስሪያ ቤቱ ሽብርተኝነትን መደገፍ ሲል ምን ማለቱ እንደሆነ በግልጽ ባያስቀምጥም የትራምፕ አስተዳደር ፍልስጤምን በመደገፍ ተቃውሞ ባሰሙ አንዳንድ ተማሪዎች ላይ ጸረ ሴማዊ ባህሪ ነበራቸው በማለት መከራከሩን ቢቢሲ ዘግቧል የተባበሩት መንግስታት ድርጅት ባለፈው የጎርጎሮሳውያን አመት 2024 በዓለም አቀፍ ደረጃ በርካታ የእርዳታ ሰራተኞች መገደላቸውን አስታወቀ። የመንግስታቱ ድርጅት ዛሬ ታስቦ የሚውለውን ዓለም አቀፍ የሰብአዊነት ቀንን አስመልክቶ ይፋ እንዳደረገው በጎርጎሮሳውያኑ 2024 ብቻ 383 የእርዳታ ሰራተኞች ተገድለዋል። ይህ ቁጥር ከካቻምናው ጋር ሲነጻጸር ባለፈው 2024 ዓመት የተገደሉ የእርዳታ ሰራተኞች ቁጥር ሰላሳ አንድ በመቶ ጨምሯል። አብዛኞቹ የእርዳታ ሰራተኞች የተገደሉት ደግሞ በጋዛ ሰርጥና በሱዳን መሆኑን የመንግስታቱ ድርጅት ዘገባ ያመለክታል። የተባበሩት መንግስታት የአደጋ ጊዜ እርዳታ አስተባባሪ ቶም ፌቸር እንደተናገሩት በአንድ የእርዳታ ሰራተኛ ላይ የሚሰነዘር ጥቃት በሁሉም የእርዳታ ሰራተኞች ላይ የሚደርስ ነው ሲሉ በእርዳታ ሰራተኞች ላይ የሚሰነዘረውን ጥቃት አውግዘዋል። በየአመቱ የሚታሰበው ዓለም አቀፉ የሰብአዊነት ቀን በጎርጎሮሳውያኑ 2008 በኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተደነገገ መሆኑ ይታወቃል። በመጨረሻም የአንጋፋው የጥበብ ባለሙያ የደበበ እሸቱ ስርዓተ ቀብር ዛሬ ነሐሴ 13 ቀን 2017 ዓም አዲስ አበባ በሚገኘው መንበረ ጽባውት ቅድስተ ስላሴ ካቴድራል ተፈጽሟል። ጉምቱ የኪነ ጥበብ ባለሙያ ደበበ እሸቱ ህይወት ዘመኑ በአዘጋጅነት፣ በተርጓሚነት፣ በተዋናይነት እና በሌሎች የኪነ ጥበብ ዘርፎች ላለፉት አምስት አስርት ዓመታት በኢትዮጵያ ኪነ ጥበብ ውስጥ ጉልህ አሻራውን አሳርፏል። ለበበሸቱ በሀገር ፍቅር ቲያትር ሀያ ሁለት ዓመቱ ሲያገለግል አዳዲስ ፕሮግራሞችንና የአሰራር ዘዴዎችን ከሌሎች ሙያተኞች ጓደኞቹ ጋር ዋና አዝማች በመሆን በሰፊው ያበረከተ ሰው ነበር። በራስ ቲያትርም ሥራ አስኪያጅ በመሆን ለጥቂት ዓመታት አገልግሏል። በ1934 ዓ ም በአዲስ አበባ ከተማ የተወለደው አርቲስት ደበበሸቱ በኢትዮጵያ የተለያዩ ስርዓቶች ለእስር የተዳረገ የሰብአዊ መብት ተሟጋጅ ጭምር እንደነበር ተነግሮለታል። ባለፈው እሁድ ነሐሴ 11 ቀን 2017 ዓ ም ከዚህ ዓለም በሞት የተለየው ጉምቱ የኪነ ጥበብ ሰው 84 ዓመቱ ነበረ። ዜና መጽሔት ዘገባ አለው። ይህ ዶቸበለ ነው። ከዶቸቨለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ወሬዎቹን በድጋሚ እንሆ። የኢትዮጵያ መንግስት የሲቪል ማህበረሰብ ቡድናትን የሚመራውን ቦርድ መዋቅር ለመቀየር አቅዷል መባሉን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አጥብቆ ተቃወመ። የፍልስጤሙ ታጣቂ ቡድን ሐማስ ለጋዛ የቀረበውን አዲስ የተኩስ አቁም ሀሳብ መቀበሉ ተነግሯል። በሌላ በኩል የተባበሩት መንግስታት ድርጅት ባለፈው የቁርቁሮሳውያን ዘጠና ዓመት በዓለም አቀፍ ደረጃ በርካታ የእርዳታ ሰራተኞች መገደላቸውንና አብዛኞቹ የተገደሉት ደግሞ በፍልስጤምንና በሱዳን መሆኑን አስታውቋል። በሚቀጥሉት ሁለት ሳምንታት ውስጥ የሩሲያው ፕሬዝደንት ቭላዲሚር ፑቲንና የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ለውይይት ለመገናኘት እቅድ መያዛቸው ተሰምቷል። ያንጋፋው አርቲስት ደበበ እሸቱ ሥርዓተ ቀብር ዛሬ በአዲስ አበባ በሚገኘው መንበረ ጽባኦት ቅድስት ስላሴ ካቴድራል ተፈጸመ። ዜናው አበቃ። የዓለም ዜና፣ አዜብ ታደሰነች አሰማችን።